አውሮፓና ጀርመን የአውሮጳ ሀገራት ህገወጥ የሚሉትን ከአፍሪቃ ወደ አውሮጳ የሚደረግ ስደት ለማስቆም የተለያዩ እርምጃዎችን በመውሰድ ላይ ናቸው። የአፍሪቃ ስደተኞች በሜዲትራኒያን ባህር በኩል በብዛት ወደ አውሮጳ መሰደድ ከጀመሩበት ከጥቂት ዓመታት ወዲህ ጀርመንን የመሳሰሉ ሀገራት ጥብቅ የድንበር ቁጥጥር ተግባራዊ ከማድረጋቸውን በተጨማሪ ብዙ ገንዘብ እየተቀበሉ ሰዎች በአደገኛ ጉዞ እንዲሰደዱ የሚያደርጉ ሰው አሻጋሪዎችን በማደን ለፍርድ እያቀረቡ ነው። ከዚህ ሌላ ችግሩን ከምንጩ በዘላቂነት ሊከላከሉ ይችላሉ ያሏቸውን ሀሳቦችም እያቀረቡ ነው። በዚህ ረገድ የስደተኞች መነሻና መተላለፊያ በሆኑ የአፍሪካ ሀገራት ሊያካሄዱ ያቀዷቸው ውጥኖች ተጠቃሽ ናቸው። ጎርጎሮሳዊውን 2017 ዓ ምትን ለአፍሪቃ ትኩረት የሰጠችበት ዓመት ያደረገችው ጀርመን በሶስት ሚኒስቴር መስሪያ ቤቶቿ አማካይነት በአፍሪቃ የመዋለን ዋይ ፍሰትን እያበረታታሉ ስራም መፍጠር ያስችላሉ ያለቻቸውን ንድፈ ሀሳቦች አቅርባለች። በጀርመን የኢኮኖሚ ሚኒስቴር የቀረበው ፕሮ አፍሪካ የተባለው ንድፈ ሀሳብ አንዱ ሲሆን የጀርመን የገንዘብ ሚኒስቴር ያሰናዳው ኮምፓክት ዊዝ አፍሪካ እንዲሁም የጀርመን የልማት ተራዶ ሚኒስቴር ያዘጋጀው የአፍሪቃ ማርሻል ፕላን ሁለተኛና ሶስተኛዎቹ ንድፈ ሀሳቦች ናቸው። የዶችቨለ የበርሊን ዘጋቢ ይልማ ሀይለ ሚካኤል እንደሚለው የተለያዩ የጀርመን ሚኒስቴር መስሪያ ቤቶች ያዘጋጇቸው የእነዚህ ውጥኖች አላማዎች ተመሳሳይና ተደጋጋፊም ናቸው። በእርሶ አገላለጽ ለአንደኛው ሀሳብ አፈጻጸም ሌላኛው ንድፈ ሀሳብ አስፈላጊ ነው። ይህ ማርሻል ፕላን በአፍሪካ ውስጥ ያሉትን የኢኮኖሚ እድገቶችን እና ስራ ፈት የሆኑትን በተለይ ወጣቶቹን መስራት የሚችለው ሰራተኛውን ክፍል የስራ እድል ከፍቶ እዚያ እንዴት ህይወታቸውን እነሱ ለመምራት ይችላሉ የሚለውን ነገር ለማገዝና ለዛ ደግሞ ወጪ የሚሆነው ነው እንደተመደበው እንደሚናገሩትም ከሆነ እስከ ሀምሳ ቢሊዮን ዶላር በየአመቱ ውጪ ለማድረግ ነው። ጀርመን ብቻ ሳተውን ከአውሮፓኖችም ጋር ሆነው ነው ይህን ነገር ያሰቡት። ይህን ነገር እንግዲህ በስራ ላይ የልማትና እድገት ሚኒስትሩ ብቻ ሳይሆኑ የገንዘብ ሚኒስትሩ ገንዘቡንም ወጪ ማድረግ ስላለባቸው በነገሩ ላይ መሳተፍ አለባቸው። እርሳቸው በኩል የቀረቡ ሀሳብ ኮምፓክት አፍሪካ የሚባለው ነው። ይሄ ፊናንስን በሚመለከተው ከባንክ ገዢዎች ጋራ ከግል ቱጃሮች፣ ከበርቴዎች ንብረት ካላቸው ጋራ እነሱን ወደ አፍሪካ እንዴት የሚሄዱበትንና ለእነሱ ደግሞ ማበረታቻ የሚሆኑ ነገሮችን እንዴት ማስቀመጥ ይቻላል የሚለው ነው እዚህ ወደ አራት መቶ ሺህ የሚደርሱ የጀርመን ኩባንያዎች አሉ። ከነዛ ውስጥ ወደ ስምንት መቶ የሚሆኑት ብቻ ናቸው አፍሪካ ውስጥ የተሰማሩት። ሌሎቹ ሌላ ሀገር ነው ራ ያተኮሩት። ከነሱ ውስጥ ቢያንስ ወደ አንድ ሺ ሁለት ሺ ሶስት ሺ አምስት ሺ የሚደርሱትን ወደ አፍሪካ የሚሄዱበትን ነገር ለማውሰድ ነው። በዛ ምክንያት ነው የኢኮኖሚ ሚኒስትሯ ገንዘባቸውን አፍሰው ወደ አፍሪካ የሚሄዱትን ከበርቴዎች ገንዘባቸውን አፍሰው የስራ እድል ሲከፍቱ ለነሱ እንዳይወረሱ ንብረታቸው እንዳይወድም ያፈሰሱት ገንዘባቸውን መልሶ ማግኘት የሚችሉበትን ዋስትና ኢንሹራንስ ለመስጠት የሚባለውን ነገር ነው እኚህ የኢኮኖሚ ሚኒስትር ያወጡት። እሱ እንግዲህ ደግሞ ፕሮ አፍሪካ የሚባለውን ማለት አፍሪካን ለማበረታታት የሚደረገው ወጪ ነው። ይሄ ስርዓትና ደንብ ባለው መልከት እንዴት እዛ ይሄዳል የሚለው ነው። የጀርመን የኢኮኖሚ ሚኒስትር የብሪጊተ ሲፕሪስ መስሪያ ቤት ያቀረበው ፕሮ አፍሪቃ የተባለው ንድፈ ሀሳብ አላማ በጀርመንና በአፍሪቃ መካከል እኩል የኢኮኖሚ አጋርነት መፍጠር ነው። አፍሪቃ የጀርመን እኩል አጋር ተደርጋ እንደምትቆጠር ያሳወቀው መስሪያ ቤቱ ያቀረበው ሀሳብ በአፍሪቃ የግሉን ዘርፍ የመዋለንዋይ ፍሰት የማበረታታትና ስራ የመፍጠር አላማ እንዳለው ተገልጿል። የጀርመን የገንዘብ ሚኒስትር ቮልፍጋንግ ሾይብለ መስሪያ ቤት ያሰናዳው ኮምፓክት ዊዝ አፍሪቃ የሚል ስያሜ የተሰጠው ንድፈ ሀሳብም አላማ በጥቅሉ በአፍሪቃ ለአስተማማኝ የግል ውረታ የሚያስፈልጉ መሰረታዊ ሁኔታዎችን ማሻሻል ነው። ከዚሁ ጋርም በክፍለ ዓለሙ በመሰረተ ልማት ዘርፍ የመዋለ ንዋይ ፍሰትን ማጠናከርና የስራ እድል መፍጠር ከአላማዎቹ ውስጥ ይካተታሉ። በዚህ ስራም ፍላጎቱ ያላቸው የአፍሪቃ ሀገራት ዓለም አቀፍ ድርጅቶችና ሌሎች አጋር ሀገራትን ለማሳተፍ ታስቧል። በአሁኑ ጊዜም እነዚህ ሶስት የጀርመን ሚኒስቴር መስሪያ ቤቶች አፍሪቃን የተመለከቱ ጉዳዮችን አጀንዳቸው አድርገው ለማቅረብ ፉክክር ላይ ያሉ ይመስላል። ይህም ለአፍሪቃ እገዛ ማድረግ ያስፈልጋል የሚሉትን ወገኖች ሲያስደስት፣ በሌላ በኩል ደግሞ ሶስቱ ንድፈ ሀሳቦች በአንድ ላይ አለመቀናጀታቸው ወይንም በአንድ መስሪያ ቤት መሪነት አለመያዛቸው መተቸቱ አልቀረም። ሀሳቦቹ የታሰበላቸውን አላማ ማሳካት መቻላቸው ያሳሰባቸው አፍሪቃውያንም አልጠፉም። ናሻሊላ ኑኩምቦ ዋን የተባለው መንግስታዊ ያልሆነ ድርጅት ዋና ስራ አስኪያጅ ናቸው። በእርሳቸው አስተያየት ሚኒስቴር መስሪያ ቤቶቹ በአፍሪቃ ጉዳይ ላይ ማተኮራቸው እሰየው የሚያሰኝ ነው። ሆኖም ንድፈ ሀሳቦቹ ግባቸውን መምታት አለመምታታቸው ያሳስባቸዋል። ሶስቱ ሚኒስቴር መስሪያ ቤቶች በአፍሪቃ ታሪክ አስፈላጊ በሆነው ጉዳይ ላይ ፍላጎት ማሳየታቸው በጣም ትልቅ ነገር ነው። ሆኖም ይህ በሚቀጥሉት ዓመታት አፍሪቃ ውስጥ ውል ሊሆን ለሚገባው ለትልቁ የልማት ዓላማ በቂ መሆን አለመሆኑ ያሳስበናል። ከዚሁ ጋር የንድፈ ሀሳቦቹ አለመቀናጀት እንደ አንድ ድክመት ይነሳል። ባለፈው ሳምንት ደርባን፣ ደቡብ አፍሪቃ በተካሄደው የአፍሪቃ የኢኮኖሚ ጉባኤ ላይ የተገኙት የጀርመን የገንዘብ ሚኒስትር ቮልፍጋንግ ሾይብለ ግን ስራዎች በቅንጅት ነው የሚካሄዱት ብለዋል። እርግጥ ነው ሶስት የተለያዩ ጉዳዮች ናቸው። ሆኖም በተገቢ ሁኔታ የተቀናጁ ናቸው። የጀርመን የኢኮኖሚ ሚኒስትር ብርጊተ ሲፕሪስ እንዳሉት ደግሞ የሶስቱን የሚኒስቴር መስሪያ ቤቶች ሀሳቦች ወደ አንድ የጋራ ስልት የማጠቃለል ስራ እየተካሄደ ነው። ይህን የጋራ ስልት የማዳበር ሂደት ላይ ነው ያለነው። ስራውን የማቀናጀቱን ኃላፊነት የመራሄ መንግስቱ ጽህፈት ቤት ወስዷል። የመራሄ መንግስቱ ጽህፈት ቤት አመራር በቅርቡ ከነዚህ ሶስት ንድፈ ሀሳቦች ውስጥ ውጤታማ የሚሆን አንድ ስልት ያወጣል የሚል ተስፋ አለኝ። ን ል አፍሪቃን ለማገዝ የተነደፉት የሶስቱ የጀርመን ሚኒስቴር መስሪያ ቤቶች ሀሳቦች የግል ባለ ሀብቶችን ተሳትፎ ማሳደግና ሁለቱንም ወገኖች ማለትም ጀርመንንም አፍሪቃንም አትራፊ ማድረግ ነው እቅዳቸው። ይሁንና ዋን የተባለው መንግስታዊ ያልሆነ ድርጅት ዋና ስራ አስኪያጅ ናሻሊላ ንኮምቦን ይህ ብቻውን የአፍሪቃን የልማት ችግር ለማቃለል በቂ ነው ብለው አያስቡም። ተጨማሪ የጀርመን መዋለነዋይ ፍሰት መኖሩ ጥሩ ነው። ሆኖም ይህ በቂ አይደለም። ድህነት በሚያጠቃቸው የአፍሪቃ ክፍሎች የሚኖሩ በርካታ ሰዎች አሉ። እነዚህ አካባቢዎች ሌሎች ከተሞች የደረሱበት የእድገት ደረጃ ላይ ለመድረስ አሁንም ከእርዳታ ጋር ግንኙነት ያላቸው መንግስት ራሱ መዋለነዋይ የሚያፈስባቸው ውረታዎች ያስፈልጓቸዋል። የጀርመን የግል ባለሀብቶች ሰሜን ናይጄሪያ ውስጥ ያለ ኤሌክትሪክ ወይም መንገድ አልያ ሌሎች መሰረተ ልማቶች የሌሉበት አካባቢ ይገባሉ ብለን አንጠብቅም። ስለዚህ እኛ የምንለው የግል ባለሀብቶች መምጣታቸው ተቀባይነት አለው። ሆኖም እርዳታና የአፍሪቃ መንግስታት ተሳትፎ ካልታከለበት ይህ ብቻውን ውጤታማ አይሆንም። እነዚህን የመሳሰሉ ትችቶች የቀረቡባቸው የሶስት የጀርመን ሚኒስቴር መስሪያ ቤቶች ሀሳቦች ተጠቃሚ ሊሆኑ የሚችሉ የአፍሪቃ ሀገራትም ተለይተዋል። መስፈርቶቹም እንዲሁ ይሁንና፣ ይልማ እንደሚለው እነዚህ በጥድፊያ የቀረቡ የሚመስሉት ንድፈ ሀሳቦች በመጪው መስከረም ከሚካሄደው የጀርመን አጠቃላይ ምርጫ ውጤት በኋላ እጣፈንታቸው ፈንታቸው ምን ሊሆን እንደሚችል ማሳሰቡ አልቀረም። ግን ደግሞ ወደፊት ወደ አውሮጳ ሊመጣ ይችላል ተብሎ የሚያሰጋው ስደተኛ ጉዳይ እረፍት የሚነሳ በመሆኑ ጥረቱ ይቀጥላል እንጂ አይቋረጥም የሚል ግምት ነው ያለው። በእኔ ግምት ምንድነው? አንድ መንግስት ወደ ምርጫ አካባቢ ሲደርስ ያንን ሁኔታ ተመልክቶ፣ በተለይ ደግሞ አፍሪካን ወይንም ኤሽያን ሊሆን ይችላል ወይም መካከለኛ መስራቅን አንዳንድ ነገሮችን በትርፍ ያወጣሉ። ግን ያ ነገር ከምርጫ በኋላ ሌሎች ሰዎች ተመርጦ ስለሚመጡ ሌላ ፓርቲ መንግስቱን ስለሚመራ ወይንም የጣምራ መንግስቱ የተለያዩ ነገሮች ላይ ተነጋግሮ ተፈራርሞ ስለሚነሳ የሚረስ ይሆናሉ ያ ነገር እንዳይሆን ነው ያ ነገር ደግሞ ላይሆን የሚችለው ምንድን ነው ወደ ሁለት መቶ ሚሊዮን የሚጠጉ ሰዎችም በየጊዜው ሀገራቸውን ጥሎ ስለሚወጡ ይህን እናስተካክል የሚል ነው የህግ በላይነትን የሚቀበሉ ሰብአዊ መብትን የሚያከብሩ የግል ገበያና የግል ንግድን ድርጅቶች እንዲስፋፋ ጥረት የሚያደርጉ መንግስታት እንዲሰጣቸው የሚል ነው እነዚህን ሊያሟሉ የሚችሉ አንድ አራት አምስት ሀገሮች አግኝተዋል ሴኔጋል አለበት አይቨሪ ኮስት አለችበት፣ ሞሮኮ ቱኒዝ፣ አለችበት፣ ጋና አለችበት እና እንደ ናይጄሪያ ያሉት ነው። በየጊዜው የምናነሳው ሙስና፣ በስልጣን መባለግ፣ ጉቦ መብላት፣ ሰውን ማንከራተት ወይም የተወሰኑ ቡድኖች ብቻ ተጠቃሚ መሆን ምናምን የሚባለው ነገር መልክ መያዝ አለበት ነው የሚለው ሶስት የጀርመን ሚኒስቴር መስሪያ ቤቶች ለአፍሪቃ ያቀዱት ውረታና ትችቱ ላይ ያተኮረው የዛሬው አውሮፓና ጀርመን ዝግጅታችን በዚሁ አበቃ። እስከ ሳምንት ደህና ቆየን።